በማይካድራ በጅምላ የተቀበሩ ሰዎች ጸሎተ ፍትሐት ተደርጎላቸው አስክሬናቸው ቤተ ክርስቲያን ውስጥ እንዲያርፍ ተደረገ። ሰሞኑን ሰሜን ኢትዮጵያ የሚገኘው የሀዋሳው ዘጋቢያችን ዮናታን ዘብዲዎስ ዛሬ ውሎውን ማይካድራ አድርጎ ነበር። ማምሻውን ከዳንሻ በስልክ አግኝተነው ነበር ማይካድራ ስላለው ሁኔታ በማብራራት ይጀምራል። ሲሆን እንደምታስታውሽው አምነስቲ ኢንተርናሽናል እና የኢትዮጵያ ሰብአዊ መብቶች ኮሚሽን በማይካድራ ከስድስት መቶ በላይ ሰዎች በአንድ ሌሊት ተጨፍጭፈው መገደላቸውን መዘገባችን ይታወሳል። እኔ አሁን በሚገኝበት በማይካድራ ከተማ የተለያዩ እውነቶችን ዛሬ አስተውያለሁ። በተለይ መከላከያ ሰራዊትና የአማራ ልዩ ኃይል እንዲሁም ብልሻው የማይካድራ ከተማ ቢቆጣጠሩም እነዛ በማነታቸው የተነሳ ተነጥለው ተገደሉ የተባሉ ዜጎች ህዝቦች አፈር ተመልሶባቸው እንጂ አልተቀበሩም፣ ዝክሪም አልተደረገላቸውም ነበር። በተለይ ከቀናት በኋላ የተገደሉ አስክሬኖች ለማንሳትም አስቸጋሪ ስለነበረ አንስቶ በቤተ ቅጥር ግቢ ውስጥ መቅበርም አልተቻለም ነበር በማለት የአካባቢ ነዋሪዎች ነግሮኛል። ለእነዚህ ዜጎች በተለመደው መንገድ በሃይማኖታቸው መሰረት በማድረግ ጸሎትም ሆነ ቡራኬ እንዲሁም ፍትሐት ተደርጎ ስርዓተ ቀብር አልተደረገላቸውም። እነዚህ ዜጎች ታዲያ እርማቸውን የከተማ ሰዎች በተለይ እርማቸውን አላወጡም ነበር። ዛሬ ግን በተለያዩ ስፍራዎች አፈር ተመልሶባቸው የነበሩ እነዚህ አስከሬኖች ተቆፍረው ወጥተው በሀይማኖት አባቶች ጸሎት፣ ፍትሐት ተደርጎላቸው በከተማው በሚገኘው አቡነ አረጋዊ ቤተክርስቲያን ቀብረ ሥርዓታቸው ተፈጽሟል። አስክሬናቸው ተለቅሞ ወጥቶ በቤተክርስቲያን መታነቅ አበርስታ እንዲያርፍ የተደረገላቸው እነዚህ ንጹሐን ተግባር የተደረገው ሐኪሞችና እንዲሁም የፎረንሲክ ዶክተሮች፣ የፌዴራል ፖሊስ አባላት የተገኙበት ነበር። እነሱ እራሳቸው በራሳቸው በሙያዊ መንገድ ምርመራ ሲያደርጉ ተመልክቻለሁ። ዲኤንኤ ወይም የዘረመል ቅንጣትን ከእያንዳንዱ አስክሬን ላይ መውሰዳቸውንም አንድ ባለሙያ ነግሮኛል። እንግዲህ ይህ ከተደረገ በኋላ በኢትዮጵያ ኦርቶዶክስ ቤተክርስቲያን ማዕከላዊ ጎንደር ከመጡ ከሃይማኖት አባቶች መካከል አንዱ የሆኑትን ቀሲስ ሊቀትሉ ጋር አወቀ ትእዛዙን ካለመጠየቅ አድርገላቸዋለሁ። ንጹሐን ዜጎች በማንነታቸው የተነሳ በግፍ ተገድለዋል። ማይካድራ የመጣ ነውም ለእነዚህ ዜጎች ጸሎተ ፍትሐት ለመፈጸምና የእነሱን ሀዘን ለመካፈል ነው ብለዋል። የአብነት መምህራን፣ የሀገረ ስብከት ተወካዮች የገዳማትና ትናንት የአርባ አራት አለቃዎችም በአጠቃላይ ከአንድ መቶ በላይ ልቃውንትና ካህናት በማይካድራ ከተማ ተገኝተው በግስ በሰዎች ለተገደሉ ዜጎች ጸሎተ ፍትሐትን ፈጽመውላቸዋል። ከዛ በኋላም በስፍራው የተገኙ ሰዎችም ሀዘናቸውን ገልጸውላቸዋል። ቀይሳው ቀይ ትእዛዙ እንዳሉት ምንም እንኳን የተገደሉ ሴቶችና ወንዶች ቢሆኑም የሁለቱንም ጾታ ዝክር ማቀራረብ በአርባ ቀናቸው ዘክረናቸዋል ነው ያሉት። ጸሎተ ፍትሐቱን የጀመሩት ሶሮካ ከተማ መሆኑን ገልጸውልኛል። ከዛ በመቀጠልም በዳንሻ በኡመራ በማይካድራና በምድረገነት ከተሞች ሰዎች የተገደሉትን ልቅዋን ጸሎተ ስታት አድርጎላቸዋል ማለት ነው። ነፍስ ይማርልም ብልናል፣ ያሉ አስክሬኖቹ እየወጡ ለየብቻ ነው የተቀበሩት ወይስ አንድ ላይ ነው? አንድ ቦታ ላይ ነው የተቀበሩት። ዛሬ ቦታው ነበርኩኝ፣ ይህም አይቻለኝ። አንድ ቦታ ዘጠኝ፣ አንድ ቦታ አስራ አምስት ሌላ ቦታ አስር እያደረጉ ነበር ሲቀብሮ ነበረው። ቦታውም አይበቃም በምል እያንዳንዳቸው ተለይተው እዛ ግንም እንኳን የተለቀመ ቢሆንም ለእያንዳንዳቸው አይነ ሚበቃ ቦታ ባለመኖሩ ዘጠኝ፣ አስር፣ አስራ አምስት አንድ ላይ እያደረጉ ነው ሲቀብሯቸው የነበረ። በጠቅላላ ስንት አስክሬን እንደተገኘ ለማወቅ ችለሃል? እኔ እዛው ያለው ከአንድ ጅምላ መቃብር ወጥቶ ወደ ቤተ ክርስቲያን ቅጥር ግቢ ውስጥ መጥቶ የተቀበሩት ሀያ አንድ አስክሬኖች ናቸው። ሌሎችም የተለያዩ ቦታዎች ያሉ አስክሬኖችም እየተለቀሙ እየመጡ እዛው እንደሚቀበሉ ነግረውኛል። እንግዲህ ያነጋገርካቸው ሰዎች ይሄ አስክሬኖች ወጥተው ሲቀበሩ የቤተሰብ አባል ተርፎ እዛ ቆሞ መታዘብ ማየት የቻለ የሐዘኑን የሚገልጽ የቤተሰብ አባል አግኝታ አነጋግረሃል? አነጋግሬያቸዋለሁኝ። ስሜታቸውን አጋርተውኛል። ይህን ግን አላገኘንም ነበር ያሉት አንድ ላይ ወጥተው ግርማቸውን ማወጣቱ አልቻሉ ነበር። ቤተሰቦቻቸውን መተገደሉባቸው እዚህ ላይ መጥተው ሲቀበሩ ደስታቸውን ነግሮኛል። እዛ ቦታ ሆነው የተሰማቸውን ስሜት ሲገልጹ ሲያለቅሱ ለማየት ይችላለ። ጸሎተ ፍትሐት የሚያደርጉት ማይ ካድራ ላይ ብቻ ነው ወይስ ለሌሎችም ያደርጋሉ? ይህም ጥያቄ ንም ለቴክስ አወቀ የተዘረዘ አንስቼላቸው ነበር። እሳቸው ምንድን ነው ያሉት? አካባቢውን በሙሉ አውቀዋለሁ። ለረጅም ዘመናትም እዛ አካባቢ ይኖር ያለው ንጹሐን ዜጎች ለዘመናት በግብጽ ሲገደሉ ኖረዋል። እነዛን ሁሉ በማሰብ ነው ዛሬ ጸሎተ ፍትሐት የምናደርገው። ይልቁንስ ጥቅምት ሰላሳ በእሳቸው አገላለጽ ተጨፍጭፈው ተገደሉ ያሏቸውን ከስድስት መቶ እስከ አንድ ሺህ ለሚደርሱ ዜጎች ዛሬ ስቃት ማድረጋቸውን ነግሮኛል። እነሱ ወደ ከተማው ሲገቡ ወደ ማይካድራ ሲገቡ ሊቃውንትና ካህናትን ተቀብለዋል። የከተማ ነዋሪዎች ታዲያ እነዚህም ሊቃውንትና ካህናትን ሲቀበሉ የከተማ ነዋሪዎች፣ በተለይ ሴቶች ፊታቸው በጣም ማዘን፣ የልባቸው መሰበር የሚያሳብቃቸው ስሜቶችን ተመልክቻለሁ። በተለይ በሁለት ዓይነት ስሜት ውስጥ እንደነበሩ አይቻለሁ። አንደኛው ስሜት ለተገደሉ ንጹሐን ስታ ተደርጎላቸው በስፍራ ተገኝቶ አልቅ ሰው እርማቸውን የሚያወጡበት መሆኑ ትንሽ ጥሩ ስሜት ፈጥሮባቸዋል። ሁለተኛው ስሜት ደግሞ ቶሎ የማይሽር በልብ በተቀበረ ሀዘን እንዳለባቸው ነው የነገሩኝ። እናም በርካታ ሴቶችና የከተማ ነዋሪዎች በአቡነ አረጋዊ ቤተክርስቲያን ተደኝተው ተገኝተው ሀዘናቸውን ገልጸዋል። እርማቸውን ማውጥቷል። እንግዲህ የዛሬን ሪፖርት አጠቃልል ሲሆን በማይካድራ ከተማ አሁንም የአስክሬን ጠረንና ሽታዎች አሉ አለቀቃትም። የሀዘን ማቅም ከከተማው ጨርሶ አልጠፋም። ሌላ ከዛሬ ከአስክሬኑ እንደገና ከማረፍ ከጸሎተ ፍትሀት በተጨማሪ በማይካድራ ያነጋገርከው ወይም የተመለከትከው ነገር አለ? አዎ ያነጋገርኳቸው የከተማው ነዋሪዎች አሉ። አሁንም የአካባቢው ጸጥታ እንደሚያሳ ያደረጋቸው መደቦኛል የጥንሳው ሁኔታ እንዲጠናከርም መንግስትን እየጠየቁ ነው የሚገኙት። የሐዋሳው ዘጋቢያችን ዮናታን ዘብዲዎስ ወደ ሰሜን ኢትዮጵያ ተጉዞ በዛ ያለውን የነዋሪዎቹን ሁኔታ የሚዳስስ ዘገባ በማጠናቀር ላይ ይገኛል። በዳንሻ ሁመራና ማይካድራም ተንቀሳቅሶ ነዋሪዎችን አነጋግሯል። ነገር ግን የነዋሪዎቹን ሙሉ አስተያየት በድምጽ ለማቅረብ ዛሬ የሚገኝበት ሁመራ ከተማ የኢንተርኔት አገልግሎት ስለሌለ የተመለከተውን በስልክ ሊያጋራን መስመር ላይ ይገኛል። ዮናታን እንደምንዋልክ፣ ምንድምንዋል። በዳንሻ በሁመራና ማይካድራ ስትንቀሳቀስ የተመለከትከውን፣ ያነጋገርካቸው ሰዎች ያጋሩህን ሀሳብ ለአድማጮቻችን አካፍልልን ምናልም ሲሆን እንዳልሱ እንግዲህ ጎንደር ላይ ትንሽ ቆይታ ነበረኝ። ከዛ በኋላ ቀጥታ ወደ ዳንሻ ነበር ያቀናሁት ዳንሻ አሁን ያለችበትን ሁኔታ ለመመልከት ይችል ያለው ዳንሻ እንግዲህ በመከላከያ ሰራዊት ላይ ለመጀመሪያ ጊዜ ጥቃት ሲፈጽም ጥቃቱ የተፈጠረባት ከተማ ነች። በዛው ልክ ደግሞ ጥቃቱም የመጀመሪያው እንደ መሆኑ ዘን በመከላከያ ሰራዊት ከሁሉም ቀድማ በቁጥር ስር የዋለች ከተማ ነች። አሁኑ ሰላሟ ከጦርነቱ በኋላ እየተመለሰ መሆኑ ለማይች ያለው የከተማው ነዋሪዎች ቤኝ ነበር ያረጋገጡልኝ በተለይ በምሄራን ኢትዮጵያ ከሚገኙ ከተሞች ውስጥ አሁን በተሻለ እንቅስቃ እንቅስቃሴ ላይ እንደሆነች ለማወቅ ችያለሁ። የንግድ እንቅስቃሴዎች ተጀምረዋል። አንዳንድ ማህበራዊ አገልግሎሶች ተቋማት ስራ ጀምረዋል፣ ሁሉም ባይሆኑም። የፋይናንስ ተቋማት ውስን ባንክ ቤቶችም አገልግሎት የሰጡ መሆናቸውን ተመልክቻለሁ። በአንጻሩ ግን የመብራትና ሌሎች አገልግሎቶች እንዳልተጀመሩ፣ ችግር እንዳለባቸው የከተማ ነዋሪዎች ነግረውኛል። ከሞላ ጎደል ግን ወደ ቀድሞ መደበኛ እና ሰላማዊ እንቅስቃሴ እየተመለሰች መሆኗን ታዝቢያለሁ። የከተማ ነዋሪዎችም ሁላቸውም ባይሆኑም ስራቸውን ከጀመሩ ቀናት ተቆጥሯል ብሎኛል። በከተማው በተለይ ክብዳልኮሽ በማህበራዊ አ አገር ተቋማት ጉድለት ለኢንግልትና ችግር የተጋለጡ መሆናቸውን ነግሮኛል። መብራት በአጭር ጊዜ ውስጥ ወደ መስመር ገብቶ ተቀጠሎላቸው ስራ ቢጀምር ወደ መደበኛ ስራችን ወይም ኑሯችን ለመመለስ ይችላል ብሎ ነግሮኛል። ነገር ግን በጦርነቱ ያፈጥቀማሽ እንደነበሩ ጉዳት እንደደረሰባቸው፣ ከአካላዊ ጉዳት እስከ ስነ ልቦና ጉዳት እንደደረሰባቸው ነግሮኛል። ሰዎች ተፈናቅለውባቸዋል። ከሌሎች ቦታም የተፈናቀሉ በተለይ ከኤል ሻጣቢዎች ተፈናቅለው እየመጡ በርካታ የአካባቢ ነዋሪዎች እዛው አግኝቻቸው ነበር። ከዛ በኋላ ቀጥታ ያቀናሁ ወደ ኡመራ ከተማ ነበር። በከተማው የመከላከያ ሰራዊት፣ አማራ ልዩ ሀይል እና ሚሊሻዎች ቅንት ሲያደርጉ ተመልክቻለሁ። ኡመራ ከተማ ከጎንደር እስከ ዳንሻ ባድረስ የአንድ መቶ አምስት ኪሎ ሜትር ጉዞ የህዝብ እንቅስቃሴ የተለመደ አይነት በሆንም፣ ግን እዚህ ኡመራ ውስጥ እንደዚ አይነት ነገር አላየሁም። ከተማ በጣም ጸጥ ብላለች። እንግዲህ እንደሚታወቅ ሲሆን የኡመራ ከተማ በሰሊጥ ምርት የምታወቀው ከሰሊጥ ምርት ጋር በተያያዘም ከፍተኛ የሆነ የንግድ እንቅስቃሴና ሀይልኛ የሆነ የገንዘብ ልውውጥ የሚደረግባት ተረፍ ከተማ ነች። ነገር ግን በዛይ እንቅስቃሴ አሁን አይስተዋልም። ሰዎች በየቤቶቻቸው ለቁጭ ያሉት የተቆለፉ ቤቶች በርካቶች ናቸው። የንግድ እንቅስቃሴም እንደ ዳንሻ ከተማ እንዲኖሮች ወደ ስራ አልገባም። ምሳሌ የኢንተርኔት አገልግሎት የለም፣ ውሀ የለም፣ መብራት አገልግሎት የለም። ከሌሎቹ ከተሞች የሁመራን ልዩ የሚያደርገው ይሄ ነው። በተለይ አሁን ከዳንሻ ጋር ስናስዛግር ዳንሻ ይሄ ተሻለ ካቶች አሉ። ሁመራ ላይ ግን ብዛይ ነገር አላስተዋልኩ የለም። በዚህ ሁኔታ ውስጥ የከተማ ነዋሪዎች ለችግር የተጋለጡ መሆናቸው ነው የነገሩኝ። ሁመራን ሁኔታ እንደዚህ ካልኩ በኋላ ዛሬ ከተማት ወደ ማይካድራ ነበር ያቀናሁት። ማይካድራ በነበረኝ ቆይ ሁኔታ የከተማው ሁኔታ ትንሽ ይከብዳል። የሰዎቹ ስሜት ፊታቸው ላይ የሚታዩ ነገር፣ የተረበሸ መልክ፣ የተረበሸ ፊት፣ በጥሩ ሁኔታ ላይ የማይገኙ ሰዎች ነው የሚታገኛቸው ማይካድራ ላይ። ከሌሎች ከተሞች ደግሞ የማይካድራ ልዩ የሚያደርገው ይሄ ነው። በርካታ ሰዎች በጅምላ ተቀብረዋል፣ ተገለዋል። እንደዚህ እንደዚህም እስከ መቃብሮች ቦታ ድረስ ሄጄ አይቻቸዋለሁ። አንድ ቦታ ሰላሳ አምስት ሌላ ቦታ ሀያ ሀምሳ አርባ እስከ ስልሳ ሰባት ሰዎች በአንድ መቃብር ተቀብረዋል። እነዛን ስለሚያውቁ ያን ነገር በአይናቸው ስላዩ ስለልቦና ጉዳት ስለደረሰባቸው ላይ የከተማው ነዋሪዎች life የሚከብድ ነው ስጠይቃቸውም ሳወራቸውም የሚነግሩሽ ይህንን ነው ዝም ብሎ የሚሉት እንደዚህ አይነት ነገር በዚህ ምግድ ይፈተማል ብለን አስብን አልነበረም አናውቅም በኢትዮጵያ ታሪክ ሲፈተመ የመጀመሪያው ነው ብዙ ሰዎች በአንድ ላይ ሊተገለው እርማችን ከናወጣ ሳንቀብር አንድ ላይ ተቀብሯል ከፍያ የሆነ የፌሉ ቆዳ ጉዳት አድርሶብናል ነው ያሉ አይናቸው ያዩ ልጆቻቸው ተገደሉባቸው እናቶች ናትቻቸዋለሁ ቤተሰቦቻቸው ተገደሉባቸው ወንድሞቻቸው ተገደሉባቸው ግድያውን ሰርተው የተሰደዱ ከተማቸውን ሀገራቸውን ለቀው ወደ ሱዳን የገቡ ቤተሰቦችን እንዳሏቸው እዛ ያገኘዋል ያላቸው ሰዎች ነግረውኛል። ማይካት ላ ከተማ ላይ ገባ የኢንተርኔት አገልግሎት የለም። ከኢንተርኔት በባሴ መልኩ ደግሞ የቴሌኮሙኒኬሽን አገልግሎትን የለም። ስልክ ማውራታችን ኢንተርኔት ተቋርጧል። መጀመሪያ ጊዜ እንደነበረ መረጃው ነበረን። ስጠይቃቸው ያክተመ ሊሆኖች ለአንድ ሁለት ቀን ትከፍተ ነበር ከዛ በኋላ ተመልሶ ተገልጦ ያሉ እንደዚህ አይነት የኢንፍራስትራክቸር ወይም የመሰረተ ልማት አገልግሎት ችግር እንዳለ ነግረውኛል። መንግስት ይህ ችግር ሲደርስ አይተዋል፣ ሰምተዋል። ነገር ግን እንመጣለን ያሉት እስካሁን መጥቶ ከመንግስታቸው ብሉ ናቸው ብሎ እየጠየቅን የመንግስት አካል የለም። አሁንም በችግር ውስጥ ነው ያለን ብሎኛል። ሲሆን ዮናታን ዳንሻን የሁመራንና የማይካድራን ሁኔታ ስትነግረን ከጸጥታ ጋር በተያያዘ ሰዎች እንደ ልባቸው ያለ ወታደር፣ ያለ መከላከያ ሰራዊት አጃቢ እንደ ልባቸው መንቀሳቀስ ይችላሉ። መልካም ሲሆን ስጋት ስላለባቸው ሰዎች በነጻነት ያለ ጸጥታ አካላት ጀባና ያነሱ ቅኝት ብቻቸውን መንቀሳቀስ የሚችሉበት ሁኔታ ገና አልተፈጠረም። ሲቪሎች መሰራታት ሆኖ የምታገኛቸው በየቦታው ሰው የራሱን መሳሪያ ይዘዋል። እንቅስቃሴ ተደረግ በግል ደረጃ ሰው መሳሪያ ይዘው ነው የሚንቀሳቀስ ያለው ያሉበት ጎመራ ከተማ ከአንቺ ጋር ስልክ ከመደዋወላችን በፊት ያለ ጸጥታ አካላት ውጭ መሳሪያ ቀጥካችሁ ሲቪሎች መሳሪያዎቻችሁን እንድታስቀምጡ እያሏቸው በድምፅ ማጉያ ምረት ሲያስተላልፉ ታዝቤ ያለሁ። ነገር ግን አንቺ እንዳልሽው በእነዚህ ከተሞች ከዳሻ ውጭ ሰዎች በነጻነት ያለ ጸጥታ አካላት ጥበቃ መንቀሳቀስ እንደማይችሉ ታዝቤ ያለሁ። እነዚህ ሶስቱ ከተሞች ውስጥ የትኛው የጸጥታ ኃይል ነው ያለው? ማንስ ነው እያስተዳደረ ያለው? そルか ከሶሮ ካህት ከሁመራ የሚታየት ከሆነ የጸጥታውን ሁኔታ እየመሩ እየካኙ እየሰሩ ያሉት የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይል ና የአማራ ሚሊሻ መሆኑን ታዝብ ያለኝ እስከ ተከዜውን ድረስ ሄጅ ያለኝ እዛ ድረስ እየጠበቁ ያሉት ፌዴራል ፖሊስ የአማራ ልዩ ኃይል ና የአገር መከላከያ ሰራዊቶች ናቸው። ዮናታን ዘብድዮስ ካነጋገርካቸው ሰዎች የወሰድከውን አስተያየት ና ምልከታህን ስላጋራህን እናመሰግናለን። ነገር ግን እነዚህ የጠቀስካቸው የጠቀስካቸውና ሌሎች የከተሞቹ ሁኔታዎች በቀጥታ በባለ በባለታሪኮቹ ሌሎቹ ድምፆች የታገዙ ሲሆኑ ለአድማጮቻችን ሙሉ ስዕል ይሰጡናል። የሁሉንም ወገን ነዋሪዎችና የጸጥታውን ሁኔታ፣ ሌሎች መረጃዎችን አካተህ ኢንተርኔት ከምታገኝበት ቦታ እንደምታካፍለን ተስፋ እናደርጋለን። ለዛሬው እናመሰግናለን ዮናታን። ሲሆን እናመሰግናለን። አንቺ እንዳልሽው በሶስቱም ከተማዎች በተለይ በዳንሻ በማይካትራና በኡመራ የተለያዩ ሰዎችን አግኝቼ ታሪካቸውን እንት ይኖሩ እንዳሉ በጦርቱ እና ነገር እንዳስተናገዱ አነጋግሬያቸዋለሁ። ድምጻቸውና ምስላቸውን አጠቃላይ ያይዣ ያለውኝ ኢንተርኔት ያለበት ሲገኝ ወይም ሲደርስ እነዚህ መረጃዎች በተለያዩ የመገናኛ ዘሮች በተለይ በሬዲዮ፣ በዌብሳይታችን፣ አንዱ በፌስቡክ ገጻችን ለተመልካች አድማጮቻችን የምናደርስ ይሆናል። እኔም አመሰግናለሁ፣ በጣም አመሰግናለሁ ሊሆናርታል